so የኢትዮጵያ መከላከያ ሰራዊት የቀድሞ ጠቅላይ ኤታማዦር ሹም ሰዓረ መኮንንና በሜጀር ጀነራል ገዛይ አበራ በተከሰሱት የአስር አለቃ መሳፍንት ጥጋቡ ላይ ከፍተኛ ፍርድ ቤት የጥፋተኝነት ብይን ሰጥቷል። በኤታ ማዦር ሹሙና በሜጀር ጀኔራል አበራ ላይ ሰኔ አስራ አምስት ሁለት ሺ አስራ አንድ አመተ ምህረት ከተፈጸመው ግድያ ጋር በተያያዘ በአስር አለቃ መሳፍንት ጥጋቡ ላይ የተመሰረተውን ክስ ሲመረምር የቆየው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት ተከሳሹ ላይ የጥፋተኝነት ብይኑን ያሳለፈው በተሰየሙት ዳኞች ሙሉ ድምጽ እንደሆነ ታውቋል። የተከሳሹ ጠበቃ ቃለ ክርስቶስ ጌትነት ለአሜሪካ ድምጽ ራዲዮ በሰጡት ቃል ደንበኛቸው የተከሰሱት ህገ መንግስታዊ ስርአቱን ለመለወጥ ወንጀል ፈጽመዋል በሚል እንደሆነ ጠቁመው ከሁለተኛ እስከ አስራ ሶስተኛ የነበሩትን ክሶች መንግስት ቀደም ሲል አንስቶ የአስር አለቃ መሳፍት ግን መቀጠሉን ገልጸዋል። መስፍን አራጌ ዝርዝሩን ያስደምጠናል። ሰኔ 15 ቀን 2011 ዓ ም በተፈጸመው የቀድሞ ጠቅላይ ታማዦር ሹም ሳረ መኮንንና ሜጀር ጄኔራል ገዛ አበራ ግድያ የተጠረጠሩትን አስር አለቃ መሳፍንት ጥቃቡ ክስ ሲመረምር የቆየው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት ተከሳሹ ላይ በሙሉ ድምጽ የጥፋተኝነት ፍርድ አሳልፈዋል። የተከሳሹ ጠበቃ ቃለ ክርስቶስ ጌትነት ለአሜሪካ ድምፅ ሬዲዮ እንዳስታወቁት ደንበኛቸው ህገ መንግስታዊ ስርዓቱን ለመለወጥ ወንጀል ፈጽሟል በሚል ነው የተከሰሱት ቀርቦ የነበረው ክስ የወንጀል ህጉን ሁለት ሰላሳ ስምንት ንዑስ ቁጥር ሁለትን በመተላለፍ የአማራ ክልልን እና የፌዴራል መንግስቱን ህገ መንግስታዊ ስርዓቱን ለመለወጥ በማሰብ በህገ ወጥ መልኩ ወንጀል ፈጽሟል በማለት ከሌሎች አስራ ሶስት ተከሳሾች ጋር ነው ክስ ቀርቦባቸው የነበረው። መንግስት በሂደት ከሁለተኛ እስከ አስራ ሶስተኛ ያሉትን ተከሳሾች ክስ አንስቶ የአስር አለቃ መሳፍንትን ግን እንደቀጠል አብራርተዋል። ክሱ ሂደት የሚለው ተከሳሹ ይህን ህገ መንግስታዊ ስርዓቱን በሀይል ለመናድ ካሰቡት ሰኔ አስራ አምስት ሁለት አስራ አምስት አመት ከጄኔራል አሳምነው ጽጌ በተሰጠው ተልእኮ መሰረት ጠቅላይ ኤታማዦር ሹሙንና ጓደኛቸውን ገድለዋል። የእሱ ተሳትፎ ነው፣ ቀደም ያለ ዝግጅትም ነበረው የሚል ክስ ነው አቃቢ ግሱ ለይቶ ያቀረበው። በምርመራና ክስ ሂደቱ ላይ ቅሬታ እንዳላቸው ጠበቃ ቃለ ክርስቶስ ገልጸዋል። የምርመራ ሂደቱም ቢሆን አጠቃላይ የክስ ሂደቱ ላይ ብዙ የስነስርአታዊ ግድፈቶች አሉበት ብለን ነው የምናምነው። ይኸውም ሌሎች ተከሳሾች ላይ ክስ ሲነሳ የእሱ ለብቻ መቀጠል አለበት፣ የእሱ ተነጥሎ መቅረብ አለበት የሚል መቆሚያ አቅርበን ነበር። እሱ ታለፈ። ከዛ በኋላ ደግሞ የምስክር አሰማሙ ሂደትም እንዲሁ ህገ መንግስታዊ ያልሆነና ስነስርአታዊ ያልሆነ ነው ብለን ነው የምናምነው። ይኸውም አገሪቱ ላይ የኮሮና ቫይረስ ወረርሽኝ ተከስቶ በዚህ ሂደት ላይ ያለ ሁሉም መዝገቦች ቀጠሮ ላይ ነው የነበሩት። ነገር ግን ይሄ ቀርቶ ቀኑን ኤግዛክትሊ ባላስታውስም ምስክር ለመሰማት ተቀጥሮ የነበረው የአርቲስት ሃጫሉ ሁንዴሳ ግድያ ተፈጸመ። ከዛ በኋላ አንድ ቀን አለፈና ከህግ ውጭ ተከሳሹ ማረሚያ ቤት ሆኑ። በፕላዝማ ምስክር እንዲሰማን የተደረገው ይህ ደግሞ ከደንበኛቸው ጋር ለመነጋገርና ለመመካከር እንዲሁም መስቀለኛ ጥያቄዎችን ለማቅረብ እንቅፋት ፈጥሮብን ነበር ብለዋል። የኢትዮጵያ ምክትል ጠቅላይ አቃቢ ሕግ ፍቃዱ ጸጋ ግን ቴክኖሎጂን ለመጠቀም ምክክር ተደርጎበት አልባይ ናቸው። እንግዲህ አሁን ሴ በፍርድ ቤት ሂደት የምስክር አሰማሙ ምን መሆን አለበት የሚለው ክርክር ተደርጎ በፍርድ ቤቱም በፕላዝማም ጭምር አቃቢ ሕግም እንዲወጣ ማማከር ያለባቸው ገር እንዲያማክር እድል አመቻችቶ በቂ እድል ተጠቅሞ ነው። የአቃቤ ህግ ምስክሮችም ሲሰሙ ምስክርነት እንዲሰማ የተደረገው በልዩ ሁኔታም እንዲያገኟቸው የተመቻችቶላቸው ነው እና ከማውቀው ድረስ ኢቨን ከተከሳሽ ጋር የመካከሪያ ጊዜ ጭምር ተሰጥቷቸው ነው። በችሎት ሂደት ላይ ፕላዝማ የችሎት ማስቻያ ስነ ስርዓት አይደለም፣ አይፈቀድም የሚል ህግ የለንም። ማለት ቴክኖሎጂ መጠቀም ከዘመኑ ጋር መሄድ ነው። በወቅቱም ሪኳይር ያደርግ ነበረ። በዛ ሰዓት ኮሮና ላይ ያለ ነው መዝገቡ ደግሞ ያጣ ነው የሀገር የታማሪ እርሱም ነው ይታወቃል። ስለዚህ በተለየ ትኩረት ሊሰራ የሚገባው ነው የነበረው የተከሳሽ ራሱን የመከላከል መብቱ ማግባቡ ተጠብቆለት መስቀለኛ ጥያቄ ማቅረብ መብቱ ተጠብቆለት ነው። ጠበቃ ቃለ ክርስቶስ አቃቢ ህግ ደንበኛቸውን ጥፋተኛ የሚያስብል በቂ ምስክር አላቀረበም ይላሉ። መከላከያ ሂደትም እርግጥ ይቀረቡልን ብለናቸው የነበሩ ሰፊ ማስረጃዎች ነበሩ። ከቴሌ መገልበጥ አለበት ብለን በተለይ አንድ ምስክር ብሽን ተሰጥቶኛን እሱ መለመነኝ የሚል በነገራችን ላይ የባህር ዳሩንና የአማራ ክልሉን ለማገናኘት በተሄደበት መንገድ ባህር ዳር አስራ ሰባት ሰው ሞቷን የሚል ክሱ ላይ አለ ማን ምን ሞተ የሚለው አቃቢ ሕግ አንድም ማስረጃ አላቀረበም። አጠቃላይ የባህር ዳሩን እና የዚህ አዲስ አበባ ተፈጸመ የተባለውን ለማገናኘት አንድ ምስክር ብቻ ነው በዚህ ጉዳይ ላይ የቀረበ። ሌሎቹ ድርጊቱ ሲፈጸም አየን የሚሉ ናቸው። የአቃቢ ሕግ ምስክር ያው መሀል ላይ ያን ቀን የተፈጸመውን ነገር የሚያስረዱ ናቸው ና ይሄው ምስክር ደግሞ እንዲቀርብም ጠይቀን ነበር። መከላከያ በዲሲፕሊን ተቋሙ ተባሯን የሚል ነው የነገረን። በአንጻሩ ምክትል ጠቅላይ አቃቢ ሕግ ፍቃዱ የመስካሪ ቁጥር ሳይሆን የተመሰከረው ጭብጥ ነው ወሳኙ ነገር ሲሉ ይመልሳሉ። የምስክር ቁጥር አምስት ስድስት አስር መሆኑ አይደለም ምንድን የተመሰክረው ነው ዋናው። ስለዚህ በአግባቡ የቀረበው ምስክር አስረድቷል። እንደዚህ አይነት ወንጀሎች በሚስጥር የሚፈጸሙ ሲሆኑ አየ በብዙ ቁጥር ያሉ ምስክሮች ላይ መረጃ የሚገኝበት እነሱ ሁሉ መጥቶ የሚመሰክሩበት አይደለምና የወንጀል ድርጊቱ ታስበበት ታቅደውበት የተፈጸመ ከመሆኑ አንፃር ፀሐይ እንዲሞቀው የማድረግ ስራ አይሰራም። በሚስጥር የሚሰራ ነው ወንጀል ነው። ከወንጀልም ደግሞ ሀገራዊ ማፍረት መንግስታዊ ስልጣንን ባልተገባ መንገድ ለመያዝ መሞከር ስለሆነ በጣም በጥንቃቄ ነው የሚደረገው። ግን ያ የቀረበው ምስክር የመሰከረው የምስክርነት ይዘትና የምስክሩ ማንነት ከጉዳዩ ጋር ሊኖረው የሚችለው ግንኙነት ፍርድ ቤት ነው። የተከሳሹ የጤና ሁኔታም ሂደቱን ውስብስብ አድርጎት መቆየቱን ነው የገለጹት ጠበቃ ቃለ ክርስቶስ። በሌላ በኩል ደግሞ ተከሳሹ የነበረበትኝ የጤና ሁኔታ በአቃቤ ሕግ በኩል የቀረቡ ምስክሮች የሚያስረዱተኝ ራሱን ለማጥፋት ሞክሯን የሚል ነው እና በአንገቱ በኩል ጥይት ወጥቶ በአንድ አይኑና አንጎሉ በኩል ጥይት የወጣ ስለሆነ አሁንም ክፍተት ያሳያን እና ክርክሩ ከተጀመረ በኋላ በሂደት መሻሻል የማስታወስ ነገሮች ጨምሯል። በዚህ ሁሉ ሂደት ራሱን ለመከላከል የሚያስችሉ ሌሎች ነገሮችን ለማቅረብ ያለበት የጤና ሁኔታ ለእኛም በጣም በከፍተኛ ሁኔታ አዳጋች ሆኖብን ነው የቆየው። ለምሳሌ በፕላዝማ እሱዛ ሆኖ መናገርም በሂደ ቀስ እያለ ነው ማውጣት የሚችለው አሁን ኦፍኮርስ በደንብ መናገር ይችላል። በተወሰነ ደረጃ እንደዛም ሆነ ያ ሁሉ ችግር ስለነበረበት በፕላዝማ ክርክሩ እሱ ከማረሚያ ቤት ሆኖ እኛ ከዚህ ሆነን መስቀለኛ ስንጠይቅ እሱ በፕላዝማ እስኪ ጥያቄ ካለ ሲባል ያንን አልቻለም። ምክትል ጠቅላይ አቃቤ ሕግ ፈቃዱ እንደሚለው ተከሳሹ ወንጀሉን ለመፈጸሙ የሚያስረዱ በቂ የሰውና የሰነድ ማስረጃዎች ቀርበዋል። ተከሳሽ ግድያውን ስለመፈፀሙ ማስረጃዎችን አቅርበናል። ተገቢ የሆኑ ማስረጃዎች ከተከሳሽ የእምነት ቃል ጀምሮ ተከሳሽ በወቅቱ ወንጀሉ ስለመፈፀሙ በተለይ ከጀነራል ሰዓረ ባለቤት ጀምሮ ምስክሮች አሉ። ቀጥታ የሆኑ ምስክሮች በወቅቱ ወንጀሉን ከፈጸሙ በኋላም ለማምለጥ ተኩሶች መፈጸሙ ተኩሶ መያዙን የሚያስረዱ የቀጥታም የአካባቢ ምስክሮች አሉ። በሰነድ ማስረጃ ከተከሳሽ ከተኮሱ መሳሪያ እልፈቱ ስለመመረሱ የሚያስረዱ ማስረጃዎች አቅርበናል። የፎረንሲክ ማስረጃዎች በዚህ ፍርድ ቤቱ ይህን ተመልክተው ነው እንዲከላከል ብይን የሰጠው። መከላከያ ምስክሮቹ ይህንን የአቃቢ ግን ማስረጃ ማስተባበል ባለመቻላቸው ጥፋተኛ ተብሏል። ጠበቃ ቃለ ክርስቶስም ፍርድ ቤቱ በደንበኛቸው ላይ የጥፋተኝነት ውሳኔ ቢወስንም መከላከያዎችን አቅርበው መከራከራቸውን አስረድተዋል። የጦር መሳሪያ ምርመራዎቹን በሚመለከት የህግ ክርክሮች አቅርበን እነሱ ላይ የፎረንሲክ ምርመራውን እንዲሁም ደግሞ የአውቶፕሲ ሪፖርቱን የሟቾችን አሟሟት አቅጣጫ፣ የጥይቶችን በሚመለከት መከላከያ አቅርበን ተከላክለናን ብለን ነው የምናስበው የሆነ ሆኖ ፍርድ ቤቱ ግራ ቀኛችን ማስረጃ ተመርምሮ በተከሰሰበት ድንጋጌ ስር ጥፋተኛ ነው በማለት ወስኗ ነኝ ለሚቀጥለው አስራ አንድ በተከሳሹ ላይ ባለፈው ዓመት ምስክር አሰምተው ፍርድ ቤቱ እንዲከራከር ብይን መስጠቱን የሚያስታውሱት የኢትዮጵያ ምክትል ጠቅላይ አቃቤ ሕግ ፍቃዱ ክስ ከመሰረቱ በኋላ በኮቪድ ወረርሽኝ ምክንያት መጠነኛ ያሉት መጓተት ተከስቶ እንደነበር ጠቁመዋል። ፍርድ ቤቱ የግራ ቀኙን የቅጣት አስተያየት ለመቀበል ሰኔ 11 ቀን 2013 ዓ ም ተለዋጭ ቀጠሮ የሰጠ ሲሆን የተከሳሹ ጠበቃዎች ለጠቅላይ ፍርድ ቤት ይግባኝ ለመጠየቅ በዝግጅት ላይ መሆናቸውን ገልጸዋል። ለአሜሪካ ድምጽ ሬዲዮ مسفن عراقي